ቢሊየነሩ ነጋዴ ኤላን መስክ ከፌዴራል መንግሥቱ ወጪ ሁለት ትሪሊዮን ዶላር እንዲቀነስ ይፈልጋሉ። ዶናልድ ትራምፕ ያቀረቡትንና በአነስተኛ ወጪ የላቀ ሥራ ለመሥራት የሚያቅደውን የመንግሥት ብቃት የተሰኘ ፕሬዚዳንታዊ አማካሪ ኮሚሽን በጋራ ይመራሉ። የዩናይት ስቴትስ አስተዳደር የመንግሥትን ወጪ ለመቀነስ ሲወጥን ታዲያ ይህ የአሁኑ የመጀመሪያው አይደለም። በደቡብ ካሮላይና ክፍለ ግዛቱ የኮስታል ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰሩ ጀስቲን ቦን ያስረዳሉ። ፕሬዚደንቶች ከሪፐብሊኩ መሠረት አንስቶ መንግሥት የሚኖረውን ድርሻ በአንድም ሆነ በሌላ መንገድ ስለመቀነስ ወይንም ዝቅ ስለማድረግ ሲያስቡ ቆይተዋል። የዩናይት ስቴትስ ምክር ቤቶች ቤተ መጻሕፍት ሰነዶች እንደሚያመላክቱትም በ1800ዎቹ መጀመሪያ ላይ በሦስተኛው የዩናይት ስቴትስ ፕሬዚዳንት ቶማስ ጀፈርሰን የተጀመረው። የተጀምረው ጀፈርሰን አንዳንድ የወታደራዊና የመንግስት የሥራ መደቦችን በማስቀረት ለጊዜው የመንግሥቱ ወጪ ዝቅ እንዲል አድርገዋል። ቢያንስ አራት ሚሊዮን ሰዎች ሥራ እንደተሰጣቸው እርግጠኛ ነኝ ነበር ያሉት። እንደ አውሮፓውያን የዘመን አቆጣጠር በሺህ ዘጠኝ መቶ ሰላሳዎቹ ፍራንክሊን ደላኖ ሩዝቬልት በጊዜው ዩናይት ስቴትስን ገጥሟት የነበረው እጅግ ከፍተኛ ኢኮኖሚ ድቀት ለመቋቋም የፌዴራል መንግስቱ የሰው ኃይል እንዲጨምር አደረጉ። አዲሱም የሩዝቬልት እቅድ ሚሊዮኖችን ቀጠረ። ይህም ኢኮኖሚውን በማነቃቃት ድሃውን ህዝብ ከገጠመው ፈተና ለመታደግ በቃ አገሪቱን የገጠመው ቀውስ እንዳበቃም ተጨምሮ የነበሩት የስራ መደቦች እንዲቋረጡ ተደረገ። እንደ አውሮፓውያን የዘመን አቆጣጠር በ1980 ዎቹ መጀመሪያም ሮናልድ ሬጋን ቁጥራቸው 150 የሚደርሱ የግሉ ዘርፍ ባለ ሀብቶች እና የንግድ ተቋማት መሪዎች ያሉበት ቡድን ውጤታማ ያልሆኑ የሥራ መደቦችን የሚያስወግድ ዘዴ እንዲቀይስ የጠየቁበትን ጸጋ የሚያጎናጽፍ ግሬስ ኮሚሽን በሚል የሰየሙትን ተቋም አቋቋሙ። ቶም ሻትስ የጸረ መንግስት ብክነት የተባለ ቡድን ፕሬዚዳንት ናቸው። ፕሬዚደንት ሬገን መንግስት ስራውን እንደ አንድ የንግድ ተቋም መስራት በሚችልበት አይን እንዲያይ ነው ኮሚሽኑን የጠየቁት። የሮናልድ ሬጋን ፕሬዚዳንታዊ ቤተ መጽሐፍት ድረገጽ በበኩሉ እንዲህ ይላል፤ አብዛኞቹ ምክረ ሐሳቦች በተለይም የምክር ቤቱን ህጋዊ ድንጋጌ የሚጠይቁቱ ጨርሶ አልተተገበሩም። ሆኖም ታዲያ አንዳንድ የታሪክ ተመራማሪዎች እንደሚሉት ሬጋን በሀገራዊ ውይይት ድጋፉ የማህበረሰብ ችግሮችን በመፍታቱ ረገድ የፌዴራል መንግስቱ አነስተኛ ሚና እንዲኖረው ወደሚለው እንዲያዘነብል ማድረግ ተሳክቶላቸዋል። እንደምትረዱት፣ እንደ እውነቱ ከቀደመው መቶ ዓመት አንስቶ መንግሥት በህብረተሰብ ውስጥ ያለውን ሚና በማስፋት የመጣ መጠነ ሰፊና መሠረታዊ የሆነ ለውጥ ውጤት ነበረ። እንደ አውሮፓውያን የዘመን አቆጣጠር በ1990 ዎቹ ቢል ክሊንተን ቁጥራቸው ወደ 300000 የሚጠጉ የፌዴራል መንግሥት የሥራ መደቦችን እንዲቀንሱ አደረጉ። ይህንንም በአመዛኙ በጡረታና አንዳንድ አገልግሎቶች ከመንግስቱ ውጭ ባሉ ድርጅቶች እንዲሰሩ በማድረግ ነው ያሳኩት። ቮን በበኩላቸው ግምገማቸውን እንዲህ ሲሉ ያስቀምጣሉ። በእርግጥም በአዲሱ ዘመን የመንግስትን ሚና ዝቅ በማድረጉ ረገድ በወሰዷቸው እርምጃዎች ጎላ ብለው ከሚታዩት አስተዳደሮች አንዱ ነው። ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው የፌዴራል መንግስቱ የሥራ መደብ ቅጥሮች እንዲቋረጡና አንዳንዶቹም እንዲቀነሱ አዘዙ። አሁንም አዲሱ የመንግሥት ብቃት አስፈጻሚ ኮሚሽናቸው ያን የጀመሩትን ሥራ ዳር እንዲያደርስ ይሻሉ። አንዳንዶች ታዲያ መንግሥትን በንግድ ድርጅቶች አሰራር የማስተዳደርን ሀሳብ፣ አዋጭነትና ብልህነት ይጠራጠራሉ። የታሪክ ተመራማሪው ጄምስ ግሮስማን የዩናይት ስቴትስ የታሪክ ጥናት ማኅበር ዋና ዲሬክተር ናቸው። ወን ዩር መንግሥት ስትሆን ተጠያቂነትህ ለሕዝቡ ነው። እናም ግብህ አትራፊ መሆን አይደለም። ዓላማህ አገልግሎት ማቅረብና አገሪቱን ከጠላት መከላከል ነው። በግሉ ዘርፍ ውስጥ የሚፈጸሙ በርካታ የማጭበርበር ድርጊቶችና ብክነቶች አሉ። ስለሆነም የንግዱ ዘርፍ ሰዎችን የማጭበርበር ድርጊቶችና ብክነት የሚፈጸምባቸው ሁኔታዎች ፈልጎ ለማግኘት በጣም የተሻሉ ስለመሆናቸው እርግጠኛ አይደለውም። ትራምፕና መስክ የመንግሥትን ሚና ለመቀነስ የያዙትን ሐሳብ ለማስተላለፍ ከአሁን ቀደም በነበሩ ጥረቶች ወቅት ያልነበረ አንድ አዲስ መሳሪያ እየተጠቀሙ ናቸው። እንደ ሻትስ አስተያይዝ የማህበራዊ ሚዲያ በመኖሩ ፈጣንና ጠቅላላ ምላሽ ሊኖር ይችላል። የምክር ቤት አባላት በደብዳቤ መልክ ይደርሷቸው ከነበረው የቀድሞ አሰራር ይልቅ አሁን በማህበራዊ ሚዲያ አማካኝነት ለሚቀርቡላቸው የበለጠ ምላሽ ይሰጣሉ። ምንም አይነት የሰው ኃይል ቅነሳ ከመደረጉ በፊት በአመዛኙ የዩናይት ስቴትስ ምክር ቤት መፍቀድ ወይም መስማማት አለበት።